ሰሞኑን በአወዳይ በጅግጅጋ በጭናክሰን ወረዳና ሌሎችም አካባቢዎች ሁከት የቀላቀሉ ሰልፎችና ጥቃቶችን ያካተቱ ሁኔታዎች ተስተውለዋል። ሰለሞን አባተ ነው ሲከታተል ያመሻው ተከታዩን ዘገባ አጠናቅሯል። መስከረም ሁለት ሁለት ሺህ አስር ዓመተ ምህረት ማክሰኞ ከትናንት በስቲያ አወዳይ ከተማ ላይ ድንገተኛ ሰልፍ አደረጉ በተባሉ ሰዎች ተፈጸመ በተባለ የሁከት አድራጎት ከተለያዩ ምንጮች የተለያየ ቁጥር የሚጠቀስባቸው እጅግ የበዙ የሕይወት ጉዳቶች ደርሰዋል። ወንድሞቼ አወዳይ ላይ ተገድለውብኛል እማኝ ነኝ ያሉ ሰው ለሐዘን ጅጅጋ መግባታቸውን ገልጸውልኛል። የአወዳዩን ሁኔታ እንደሚያውቁ ነግረውኛል። በሚገባ ነው የማውቀው። የነገ ታዲያ በሚገባ እንዴት ሊያውቁ ቻሉ እርሶ የአወዳዩን ሁኔታ? ይኔ አወዳይ ሁኔታ ያው ላውቀው የቻልኩት ዛ የነበሩ የሚወቱት የሶማሌ ብሔረሰብ አባላት የሆኑት ሰላሳ አመት እዛ መኖር የነበሩ ልጅ ያፈሩ ከኦሮሚያ በሴት ልጆች አግኝተ አግኝተው ንብረት ያፈሩ እዛ ሰላሳ አመት የሚኖሩ ሰዎች ነበሩ። የኔ ወንድም ተገለለ እዛ ተገድለዋል። እማኝ ነኝ የሚሉትኝህ ሰው ጅጅጋ ከተማ ዛሬ ከሰላሳ በላይ አስከሬን መግባቱን ተናግረዋል። የሞቱ ህዝብ ብዛት አርባ ሰባት ናቸው። ሰላሳ ሁለት ነው። አሁን ጅጅጋ ጅጅጋ የደረሱ ሰላሳ ሁለት እስክሬ ነው ጅጅጋ የደረሱ ከነሱ እንግዲህ ከዛ ከራሳቸው መከላከያ ምስራቅ ዝ አወዳይ እና እነ መሀራር ምን ምን ያህል ኪሎ ሜትር እንደሆነ ያውቁታል መሰለኝ። አቶ ሰለማ አርባ ሰባት ሰው ነው የተገደለው። አርባ ሰባት ሰው ነው ተገድሏል የሚል ከሰባቱ ሰው ሰዓት ነው ወ ሰው መጨፍጨፍ የተጀመረው መቼ እስከሚሽቱ ሰው በሁለት ነው በማክሰኞ ሁለት ነው deza Ligiozi vor camisi și de la Iul a ota to și în a ți doți a sădaări iianle vol iianle, ferăat este ህዝቡ ከፎቅ እየተወረወረ በየቤቱ ገብቶ በመንጮ እና በድንጋይ እየተጨፈጨፈ ጠቅላላ በሶማሌ ዘር በመሆናቸው ምንም ያላጠፉ ነጋዴዎች፣ የጫት ነጋዴዎች የጫት ላኪ ናቸው። በኦሮሚያን ለማልማት ኦምሮሚያን ድርት ውስጥ ነው ያሉት። ይህንም አቤቱታ በድንበርና የአዋሳኝ ይገባኛል የሚለው ጉዳዩም የማይመለከት ጉዳዩ በመሆኑ ይህንን አቤቱታ ለዓለምና ለምመለከተው አካላትን ፌደራል መንግስትን ቢወቀስበት እንፈልጋለን። በከትናንት በስቲያው የአወዳይ ሁከትና ጥቃት ተገደለ የተባለው ሰው ቁጥር የሶማሌ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ቢሮ ኃላፊ አቶ ኢድሪስ ወደ ሀምሳ ከፍ አድርገውታል።

እንዴት ራሱ መቅበር በሚገብ ተቆራርጦ ተቆራርጦ ወደ ወደ እንትን የገባው። አሁን ሰላሳ በእጃችን አለ። ሀያ ደግሞ እዛ እንዳለ ነው አሁን ያለን መረጃ አቶ ኢድሪስ በዚሁ መግለጫቸው አወዳይ ውስጥ በተፈጠረው ሁኔታ ሌሎች ሦስት መቶ ሰዎችን ለመግደል እየወሰዷቸው እያሉ የመከላከያ ኃይል ደርሶ አትርፏቸዋል ብለዋል። አቶ ኢድሪስ አክለውም ከኦሮሚያ ጋር አዋሳኝ በሆኑ አስራ አንድ ወረዳዎች ውስጥ እስካሁን ሁለት መቶ አስራ ሦስት የሶማሌ ተወላጆች ተገድለዋል፣ አርባ አንድ ቆስለዋል ብለዋል ለቪኦኤ በሰጡት ቃል። ይህንን ከትናንት በስቲያ አወዳይ ላይ ተፈጽሟል የተባለውን ጥቃት አስመልክቶ ያነጋገር ናቸው የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረግ ጋ የተገደለው ሰው ቁጥር 18 መሆኑን ጠቁመው የሁከቱን አነሳስና አሁን ያለውን ሁኔታ እንዲህ ያብራራሉ። እንግዲህ በአወዳይ መስከረም ሁለት በተደረገ ሰልፍ የሰዎች ህይወት አልፈዋል። በጣም ውድ የሆኑ የሰዎች ህይወት። ይህም በመሆኑ እጅግ በጣም አዝነናል። ቁጥሩ ምንም ይሁን ምን የትኛውን ብሔር ተወላጅ ቢሆን የትም ሀገር ዜጋ ቢሆን ሰብአዊ ፍጡር ቀርቶ እንስሳም ያለ አግባብ መሞት የለበትም የሚል አቋም ነው ያለን። እንግዲህ አወዳይ የነበረው ግርግር ለሰዎች እልፈት መነሻ የሆነው ሰልፍ ከመነሻው ህዝባችን እንዲያውቅ ለማድረግ ያክል መስከረም አንድ ሁለት ሺህ አስር አመተ ምህረት የአዲስ አመት በዓል ቀን ከጉርሱም ወደ ሀረር ሰዎች ሲጓጓዙ ነበረ ከጉርሱም ወደ ሀረር የሚደረገው ጉዞ ቦምባስ የምትባል የሶማሌ ክልል አስተዳደር ከተማውን ታልፎ ነው የሚሄደው። እዛ ጊዜ በመኪና ተሳፍሮ ከሚሄዱት ውስጥ ሳላህ መሀመድ የሚባል የጉርሱም ወረዳ አስተዳዳሪ የነበረ እና አቶ ታጁዲን ጀማል የሚባል የኦሮሚያ ፖሊስ ባልደረባ ነበሩበት እና የሶማሌ ክልል የጸጥታ ኃይሎች እነዚህ ሰዎች ያስራሉ። እነዚህ ሰዎች ታስረው በነጋታው መስከረም ሁለት ተደብድበው እንደተገደሉ ይታወቃል ማለት ነው። ከዛ በመነሳት በተመሳሳይ ቀን ደግሞ እንደዚህ ጭናክሰን ወረዳ ላይ በድሪ አብዱላሂና ሬድዋን አብዲ የተባሉ በጣም በህዝብ የተወደዱ ሰው በልዩ ፖሊስ ይገደላሉ። ጭናክሰን የኦሮሚያ ከተማ ነች ወይስ የሶማሌ ከተማ ነች? የኦሮሚያ ከተማ ናት። እነዚህ በልዩ ፖሊሱ የተወሰዱ እርምጃዎች በተለይ አቶ ሳላ መሐመድ የጉርሱም ወረዳ አስተዳዳሪው እጅግ ታዋቂ የተከበረ ና በህብረተሰቡም ዘንድ ተወዳጅነት ያለው ሰው ነበረ። ይሄ በምስራቅ ሐረርጌ የህዝብ ዘንድ ከፍተኛ ቁጣ ተቀሰቀሰ። ይሄ መሆኑ ደግሞ ያልጠበቅነው ሰላማዊ ሰልፍ እንዲከተል አደረገ ማለት ነው። በነጋታው በደደር በቆቦ በመልካራፉና በአወዳይ ከተማ ይሄ ልዩ ፖሊስ የተባለው ሀይል ህዝባችን ላይ ሰላማዊ ሰዎች ላይ ከዛም አልፎ ደግሞ አመራርና የመንግስት ሰራተኛው ላይ የሚያደርሰው ጉዳት መቆም አለበት የሚል ያልተጠበቀ የሰዎቹን መሞት ተከትሎ ግርግር ተፈጠረ። ደደር፣ ቆቦ እና መልካራፉ የተካሄዱት ሰላማዊ ሰልፎች ንብረት ላይ በተወሰደ በልኩ ገደር የተደረገው ሰልፍ በንብረት ላይ ጉዳት ከማስከተሉ ባለፈ በአብዛኛዎቹ ቦታዎች ላይ በሰላም ተጠናቀቀ። አወታይ ላይ የነበረው ሰልፍ ግን በሰላም ሊጠናቀቅ አልቻለም። ሰልፉ ወደ ግርግርና ወደ ሁከት በመስተጋገሩ እጅግ በሚያሳዝን ሁኔታ አስራ ስምንት ሰዎች ህይወታቸው አልፏል። እነዚህ ህይወታቸው ያለፉት ሰዎች የአስተዳደር ወሰን አካባቢ ላይ ልዩ ፖሊስ ከሚያደርሰው ጥቃት ጋር ምንም ግንኙነት የሌላቸው በላባቸው ሰርቶ የሚኖሩ ንጹሀን ዜጎች ናቸው። ከነዚህ ውስጥ አስራ ሁለቱ የኢትዮጵያ ሶማሌ ብሔር ተወላጆች ወንድሞቻችን ናቸው። ስድስቱ ደግሞ የጃርሶ ጎሳ የሆኑ የኦሮሞ ተወላጆች ናቸው። እንግዲህ እነዚህ ሰዎች በመቦታቸው የኦሮሚያ ብሔራዊ ክልላዊ መንግስት በጣም ነው የሚያዝ ነው። ምክንያቱም ንጹሀን ዜጎች ናቸው፣ ለፍቶ ነው የሚኖሩት፣ በላባቸው ሰርቶ የሚያዝሩ ናቸው። በዚህ ሂደት እንግዲህ በዛ ውስጥ ተሳትፏል የተባሉ የተጠረጠሩ ሰዎችን ከሁለት መቶ በላይ ሰዎች የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ አካላት ቁጥጥር ስር አውለው ምርመራ እያደረጉባቸው ነው የሚገኘው። በሌላ በኩል ደግሞ ይህንን የአወዳይን የጥቃት አጋጣሚ ተከትሎ ከጅጅጋና ሌሎችም የሶማሌ ክልል ከተሞች የኦሮሞ ተወላጆች ናቸው የተባሉ ሰዎች እየተፈናቀሉ መሆናቸው ታውቋል። ከጅጅጋ ተፈናቅዬ ጭናቅሰን ከአንድ ሰዓት በፊት ገባሁ ያሉ ሰው በስልክ አግኝቼ ነበር። እኔ የመጣሁት ከጅጅጋ ነው። መቼ መጡ? አሁን አሁን ከአንድ ሰዓት በፊት ለምን መጡ ያው ተፈናቅለን ነው ውጡ ብሎን ኢትዮጵያ ሶማሌ መንግስት ክልል ውጡ ማለት ምን ማለት ምን ማለታቸው ነው ውጡ ሲሉ ምን ማለት ማንን ነው ውጡ የሚሉት ልዩ ፖሊስ ቤት ለቤት እየሄደ ኦሮሞን ተወላጅ የሆነ ሁላ እየመታ ንብረቱን እየዘረፈ ነው ውጡ ያሉን ያው አንድ ቦታ ተሰብስበን ትላንት ማታ መከላከያ ካምፕ ከዛ ነው እስካኔ ብቻ እየመጣ ነው። ለምንድን ነው ውጡ የሚሏችሁ? ይናገራሉ ምክንያቱን። ያው ምክንያቱ ግጭት ነበረ፣ የድንበር ግጭት እንግዲህ። እኛ ሶማሌ ክልል መኖር ከጀመርን እኔ ወደ ስድስት ዓመቴ ነው፣ እስካሁን በሰላም ሲሰራ ነበረ። የድንበር ግጭት ጋር ተያይዞ ችግር ነበረ። ቤት ንብረት አለኝ። ታይዋን ነው ያለኝ፣ ታይዋን ልብስ ነው የሚሸጠው፣ እዛ ጅጅጋ ከተማ ውስጥ ማለት ነው። እዛ ጅጅጋ ከተማ ውስጥ ልብስ ነው የሚሸጠው። ንብረቴንም ቤቴን ማታ ገብቶ ከነምስቴ ውስጤ ከነ እንትናው ላቃጥሩኝ ሲል ዘልዬ ሊኖት ሲል ይዞኝ ጠጥቅጦኝ በቃ በጣም ተጎድቼ፣ ያለው እንደዛ ነው። ካምፕ የተወሰድኩት ማለት ነው። ምን ጉዳት ደረሰብት? እኔ ጀርባ ላይ በጣም ጉዳት ደርሶብኛል። በድንጋይም ግንባሬ ላይ መጥቶኛል። የቤት ካርታህን አምጣ ምናምን ብሎኝ በደንብ ደብድቦኝ፣ ከዛ ያለበት ቦታ ስነግራቸው ግርሺ ብሎኝ በስንት መከራ በእግሬ ነው የሩት ጭሮጬ ካምፕ እየገባሁት ኢንፎርሜሽን ሲሰማ ማለት ነው እዛ እየተሰበሰቡ እንዳለ ለመሆኑ እነማን ናቸው እነዚህ ሰዎች በትክክል ታውቋቸዋላችሁ ያው በስማቸውም አናውቅም የታጠቁ የሶማሌ ልዩ ፖሊስ ናቸው የሶማሌ ክልል ማለት ነው በምን ትለያላቸው የልዩ ፖሊስ አባላት መሆናቸውን ታጥቋል ልብስም አላቸው እንደዛ ያረጉን ታጥቋል ከዛ በኋላ ግን ራሳቸው ልብስ ቀይሮ ሲቪል ለብሶ ነው ካምፕ መጥቶ? የመቱን ማለት ነው። ካምፕ ውስጥም ተደብድባችኋል? መከላከያ ካምፕ ውስጥም ተመተናል። ካምፕ ውስጥም በፍቃደኝነት ነው የወጣን ብላችሁ ካልተነገራችሁ ብሎ ቪዲዮ ስቀርጹ፣ እኛ እምቢ ስንል፣ መከላከያ ተማምነን እምቢ ስንል፣ መከላከያ ባለበት መከላከያ ትንሽ ስለሆነ መቱን። የሌለ መቶን፣ የሞቱ ልጆችም አሉ። የሞቱ በህይወት ላይ ደረሰ ጉዳት አለ። የሚያውቁት ሁለት ልጆች እኔ እያየሁት ተመቶ ሞቶ ተወሰዱ፣ በእነዚህ በሸራ ተቅልሎ ከጅጅጋ ተፈናቅዬ ጭናቅሰን ገባሁ ያሉ ሰው ናቸው የተናገሩት። ሰዎቹ እየወጡ ያሉት በተፈጠረው ስጋት በራሳቸው ፍላጎት ነው ሲሉ የሶማሌ ክልሉ ቃል አቀባይ ቢናገሩም፣ ከላይ ያነጋገርኳቸው ተፈናቃይ ግን እየፈራን እነርሱ የሚፈልጉትን እየፈረምን ወጣን እንጂ እንዴት ከምንም ተነስተን ያፈራነው ንብረትና ቤተሰብ ጥለን እንወጣለን ብለዋል። በሌላ በኩል ግን ከጅጅጋ ከሌሎችም የሶማሌ ክልል ከተሞች ለመፈናቀል የተገደዱ ከአንድ ሺህ በላይ ሰዎች ባህረር ባቢሌና ጭናቅሰን ላይ ተጠልለ እንደሚገኙ የኦሮሚያው ቃል አቀባይ አቶ አዲሱ አረጋ አመልክተዋል። ጥቃቶቹን እያደረሰ ያለው የሶማሌ ክልል ልዩ ፖሊስ ነው መባሉን ያስተባበሉት የክልሉ ቃል አቀባይ አቶ ኢድሪስ ኢስማኤል የኦሮሚያን ከፍተኛ አመራር አባላት በዘር ፍጅት መሪነት ወንጅለዋል። በሁለቱ ክልል ድንበር አካባቢ የነበረው ሁኔታ በኢትዮጵያ ሶማሌ ክልል ያልተደረገ ትልቅ በኦሮሚያ ክልል ከፍተኛ አመራር የሚመራ ድርጅት ነበር። ይህ ሲካሄዱ የነበረው ምንድን ነበር? እሱ ነው ነገረ። እሺ ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዚዳንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ፣ የመንግስት ኮሚኒኬሽን የክልሉ ጸጥታ ኃይል በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም የሐዘን ቀን ተብሎ የጄኖሳይድ የተካሄደበትን ቀን ሲመራ የነበረው የሀረርጌ ዞን ኃላፊ አቶ መላኩ። እነዚህ በአጠቃላይ በተለያየ ሁኔታ እነዚህ ይህን ችግሮች እና የህዝብ ጭፍጭፋ ሲመሩ የነበሩት አካላቶች ናቸው። የእርሶ መንግስት አቋም ነው የግል አቋሙ ነው? ይሄ ይህን የምነግር የክልሉ መንግስት አቋም ነው። ይህንን ክስ የኦሮሚያ ቃል አቀባይ አቶ አዲሱ አረጋ ያስተባብላሉ። ይሄ የኢትዮጵያ ሶማሌ ክልል መንግስት አቋም ነው ብዬ አላምን። ከአቶ እስማኤል የግል ባህሪ ጋር የሚያያዝ ከችኩልነት እና ነገሮችን በአግባቡ ካለ ማስረዳት ከግል ብቃት ማነት ጋር የሚያያዝ ነው እንጂ የሚመስለኝ፣ ይሄ በወንጀልም የሚያስጠይቃቸው ጉዳይ ነው። እየተጠቃ ያለው እናንተን ታቃላችሁ። መላው የኢትዮጵያ ህዝብም ያውቃል፣ መላው የኦሮሞ ህዝብም ያውቃል። ይሄን አግሬሽን ማን ለምን እንዴት እያካሄደ እንደሆነ ሁላችሁም በየራሳችሁ መንገድ ትገነዘባላችሁ። ነገር ግን አቶ ኢድሪስ እስማኤል ሰሞኑን እየሄዱበት ያለው አግባብ ጤንነት ያለው ሰው የሚናገሩ አይመስልም። እያወጡት ያለው መግለጫ እጅግ አሳፋሪና ኃላፊነት የጎደለው ነው። እየተናገሩት ያሉት ቋንቋም ህዝብ አይቶ ሊፈርደን የሚችል ጉዳይ ነው። መግለጫቸውም እየሰጡት ያሉት አስተያየትም እንደገና ደግሞ የተከበሩ የኦሮሚያ ክልል ርዕሰ መስተዳድርም ሆነ የክልሉን አመራሮች ስም ማጠልሸት የዘር ማጥፋት ብሎ የመክሰሱ ጉዳይ አንድ በኃላፊነት ደረጃ ካለ ሰው የሚጠበቅ ነገር አይደለም። ያነጋገርኳቸው ተጎጂዎችና ተጎጆዎችና የክልሎቹ ቃል አቀባዮች ሁሉም የሚጋሩት ሀሳብ አለ። የሁሉም ብሔር ብሔረሰቦች አባላት ሁሉ ኢትዮጵያውያንና ለዘመናት አብረው የኖሩ በመሆኑ እንዲህ አይነት ግጭቶችን የሚመለከቱትና የሚሰሙት እያዘኑ መሆኑን በተመሳሳይ ቃላትና ድምፀት ይናገራሉ። ከሁሉም ወገኖች ጋር ያደረግናቸው ተጨማሪ ቃላትን የያዙ ቃለ ምልልሶች ዌብሳይታችንና ፌስቡክ ገጻችን ሰፍረዋል። ያድምጧቸውም።